the voice of america The away mangust በፖለቲካ ምክንያት የታሰሩ ዜጎችን መፍታት ያለበት በአንድ ጊዜና በአጠቃላይ ምሕረት እንጂ ተራ በተራ አይደለም ሲሉ ዶክተር መረራ ጉዲና ተናገሩ። የግንቦት ሰባት ከፍተኛ አመራር አቶ አንዳርጋቸው ጽጌ መፈታትም በገዢው ፓርቲና በመንግስት ዘንድ መሰረታዊ የፖለቲካ አካሄድ ለውጥ መኖሩን ስለማሳየቱ እርግጠኛ አይደሉም። እስክንድር ፍሬው ተከታዩን ዘገባ ልኳል። በኢትዮጵያ የፖለቲካ መሪዎችንና ሌሎች ታሳሪዎችን የመፍታቱ ሂደት ወደ ሌላ ምዕራፍ ተሸጋግሯል። እነሆ ዛሬ ከሰዓት የግንቦት ሰባት ከፍተኛ አመራር አባላቱ አንዳርጋቸው ጽጌ ከቃሊቲ ማረሚያ ቤት ተፈተዋል። የዚሁ ፓርቲ ሊቀመንበር ዶክተር ብርሃኑ ነጋ የክስ መዝገብም እንዲቋረጥ ተደርጓል። እነዚህን የግንቦት ሰባት አመራሮች ጉዳይ ለየት የሚያደርገው ከዚህ በፊት የሞት ፍርድ የተፈረደባቸው መሆኑ ብቻ አይደለም። ግንቦት ሰባት ከኦነግና ከኦብነግ ጋር አንድ ላይ በኢትዮጵያ መንግስት በሽብርተኝነት ተፈርጆ የቆየ ድርጅት ነው። እንኳን አመራሮቹ ግንኙነት አላችሁ የተባሉ በርካቶች በዚህ ድርጅት ስም መታሰራቸው የአደባባይ ሚስጥር ነው። ግንቦት ሰባት የፖለቲካ ድርጅት ስም መሆኑን አናውቅም ያሉ አርሶ አደሮች ሳይቀሩ ግንኙነት አላችሁ ተብለው መታሰራቸውን ሲገልጹ ቆይተዋል። ከእነዚህ መካከል ከጎንደር የተያዙትና በቅርቡ የተፈቱትን መሪ ጌታ ወርቁ ፈረደ ሞላን የመሳሰሉት ይገኙባቸዋል። ሁለት ሺ ሰባት ሚያዚያ ስድስት ነው የተያዝኩት። ያው መጣው ማዕከላዎች ያስገብ ደግሞ ሁለት ሺ ሰባት ግንቦት አስራ ሶስት እንደ ታሰርኩ ምህል ማልቀምስ ማልቀምስ ገባው ወደ እንደ ጨራ ስጋት ተሰቀልኩ፣ ተንጠለጠልኩ፣ ነፍጠኛ የድረስ ልየተዋኩ ስደበደብ ከረምኩ። ከቆሰል ሻቢያ ካቆሰለ በላይ ደግሞ ራሱ ወያኔ ነው እንደ ቆሰል አድርሶኛል። እርስዎ በምን ጉዳይ? በሽብር ማለት ከ ከውጭ ካሉ ኢትዮጵያን ድርጅቶች ጋር ግንኙነት አለው ተብለው ነው የተፈረደበት የታሰሩት፣ የተፈረደበት እንግዲህ እንደሚታወቀው የሃደግ ወያኔ የሚጠቀምበት መጠቀሚያ ነገሮች አሉ። በኦሮሚያ ከመጣን ኦነግናል፣ በአማራ ደግሞ አባት አርበኛ ግንቦት ሰባት ናት። እኛ የተከሰስነው በግንቦት ሰባት ነው። እሱ ግንኙነት አልነበረውም። ከእዛ ጋራ መኖሩን ይብዛ አይብዛ መጠናከር አይጠናከር አናውቅም። መዛንሳት አታውቁም። ስለዚህ ስለሚባሉ ድርጅቶችም አታውቁ እንዲሁም ግንቦት ሰባት እዚህ ገባ በኋላ ማዕከላዊ ሲያባዙት እንጂ እኔ ግንቦት ሰባት የሚባል ቀን እንጂ የሰው ግንቦት ሰባት አላውቅም ብዬ ምርመራ ተናግሬ ያለሁት የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና በቅርቡ ታስረው የነበረውም የግንቦት ሰባት ሊቀመንበር የተገኙበትን የብራስልስ የአውሮፓ ህብረት ስብሰባ ተካፍለው ተካፈለው ሲመለሱ ነው። ዛሬ ግን መንግስት እንኳን ግንኙነት አላቸው በሚል የተጠረጠሩትን ራሳቸውን አመራሮቹንም እየፈታ ነው። ዶክተር መረራ ይህ በመንግስት በኩል የፖለቲካ አካሄድ ለውጥ መኖሩን ስለማሳየቱ እርግጠኛ አይደሉም። የእኔ ግምገማ ኢህአደግ አብድሮ በለመደበት መንገድ መግዛት እንደማይችል ከውስጥም ከውጭም ያሉት ግፊቶች ያሳያሉ። ስለዚህ ይህን ክፉ ቀን ምን አድርጌ የኢትዮጵያ ሕዝቦችንም ጥያቄዎች ተቃዋሚዎችንም፣ ምናልባትም በአንዳንድ አቶ አንዳርጋቸው ደግሞ የፈረንጁንም ይጨምራል። እንግሊዝ ዜጋ ስለሆኑ አንዳንድ ነገሮችን እየመዘኑ የሚፈቱ ይመስሉኛል። እኛ በአጠቃላይ ስንጠይቅ የነበረው ያው ፖለቲካ እስረኛ እንዲፈታ ነው። የፖለቲካ እስረኞች በተወሰነ ደረጃ አሁን ተጨማሪ የሚታስሩ አሉ። በተለይ ኦሮሚያ ብዛት ያላቸውን የማውቃቸው ያልተፈቱ አሉ። በተለይም እጅግ በጣም እስካሁን ድረስ ልቤን የሚነካው ሁለት እግር የሌለው ከፋለው ተፈራ የሚባል በኦነግ የታሰረ ከ12 ዓመት ያላነሰ ጊዜ ታስሯል። ኦነግ ተጠርጥሮ በኦነግ አባልነት ተጠርጥሮ የታሰሩ እንደዛ ነው ያሉኝ። ተጠርጥሮ የታሰረ ሰው አሁንም ቢሆን ከ12 ዓመት ሁሉ ነው የታሰረው። ይህ ሰው ራሱን መርዳት የሚችልበት ሁኔታ ላይ አይደለም። እንዳልኮ ሁለት እግር የለውም። ስታመም ሰዎች በአልጋ ጋር ተሸክመው ነው የሚሄዱት። አይቻለሁ ም አይነ ስለዚህ እንዳሁም ደግሞ የሆሮ ጉድሩ ለማ መገርሳ ተወልዶ ያደገበት አካባቢ ነው። ይሄ ልጅ ሲፈቱም እያዩ የሚፈቱ ይመስላሉ። ምናልባት የውስጥ ግፊት የውጭ ግፊት ማን ይጎዳል ማን ይጠቅማል ምን ይገኛል የሚለውና እኔ ኢህአዴግ ይህንን ከሚያደርግ እኔ አሁንም ቢሆን አዲሱ ጠቅላይ ሚኒስቴርም የሚመክረው ምናልባት ቪኦኤም ይህንን ካስተላለፈ የእስረኞቹን ጉዳይ በተለይ የፖለቲካ እስረኞች ጉዳይ አጠቃላይ ምሕረት ቢያደርጉ ይሻላቸዋል። ቅንጭብ ምንድን ነው ፈረንጆች ቱ ሊትል ቱ ሌት የሚሉት አለ። ዛሬ አንድ ሶስት ሰዎችን ወይ መቶ ሰዎችን ወይ ምናምኖችን ፈቶ እንደገና ሁኔታ ሁኔ ማየት ሊሆን ይችላል። በተለያዩ ግፊቶችም ደግሞ ሰውን መፍታት ሊሆን ይችላል። ይህን የእስረኞችን ጉዳይ አንድ ጊዜ ቢገላገሉ ነው የሚሻላቸው፣ ለመንግስቱም ለኢህአዴግም። ለምሳሌ አዲሱ ጠቅላይ ሚኒስትር ሱዳን፣ ሳውዲ አረቢያ፣ የት ሄዶ እስረኛን የሚያስፈታ ከሆነ በኢትዮጵያ መንግስት እጅ ያሉትን የፖለቲካ እስረኞች እንዴት በሙሉ መፍታት አቃተው? ችግር አለ ማለት ነው ወይ? ከራሱ ኃይል ውጪ እስረኞች እንዳይፈቱ የሚፈልጋለ ወይ ደግሞ በተለይ ኦሮሞ እስረኞቹ አይነት ነገር ተለይቶ እንዲቀሩ የሚገፋ ኃይል አለ። ግራ ይገባሃል ማለት ነው። እና ጽርቁ ጥሩ ነው፣ ግን ጽርቁ ሁሉንም ቢያጠቃልል ለብሔራዊ መግባባቱም ለብሔራዊ እርቁም እኔ የተሻለ ይሆናል የሚል ግምት አለኝ። እና ስለዚህ እንግዲህ የተደባላለቀ ነገር ለማለት ነው የአንዳርጋ አንዳርጋቸው መፈታት ጥሩ ነው። ፈረንጆ ዓለምም የሚጠብቀው ነው። ምናልባት ወደ ብሔራዊ እርቅ አንድ እርምጃ ወደፊትም ብሎ የሚያስቡ በተለይ የግንቦት ሰባት ደጋፊዎች ሊኖሩ ይችላሉ። ነገር ግን እርግጠኛ ነኝ የግንቦት ሰባት አባሎች አሁንም እስር ቤት አወቁም አላወቁም በዛ ስሜት አስሮ የሚጠፉ አይመስለኝም። ባለኝ መረጃ አሁንም ምስል ላይ አሉ እንትን አሉ። ስለዚህ የተጨበጠ ምናልባት ለሁላችንም ተስፋ የሚሰጥ በእጅ የተጨበጠ የሚዳሰስ ወደዛ ይሄዱ አይደለም፣ ዳርዳሩን እስረኞችን መፍታት ጭምር ነው። እስረኞች እንግዲህ ሁላችንም እንደምንገነዘበው ወንጀል ሰርተን አይደለም የታሰር ነው። ወይም ሽንኩርት ሰርገን አይደለም የታሰር ነው። የመብት ጥያቄ በማንሳታችን፣ የመብት ጥያቄ በማግፋታችን እነሱም ዛሬ ተሐድሶ ብሎ የሚመጻደቁበትም አዲሱ ጠያቂ ትውልድ እንዲፈጠር በማድረጋችን ነው። እንዲሁም ትናንት ማነው ማነው ፕሬዚዳንቱ ዶክተር ሙላቱ ተሾመ የገረመኝ መጽሐፌን አንብቦ ይሁን አላነበበ ይሁን የሁለት ሺህ ሰባት ምርጫ ላይ ምርጫውን ኢህአዴግ ብሰርቀንም አምባገነን የፖለቲካ ስርዓት ለመሸከም ትከሻ የሌለው አዲስ ትውልድ ፈጥረናል ብዬ ጽፋለሁ መጽሐፌ ላይ። ትናንትና ይህንን የሚመስል ነገር ነበረ። የግንቦት ሃያ ድል በዓል ውጤት የሆነው ፌዴራላዊ ዲሞክራሲያዊ ስርዓታችን የህዝባችን እኩልነትን ለማረጋገጥና ልማትን ለማፋጠን ካስገኘልን ምቹ ሁኔታ ባሻገር ጠያቂና ተሟጋች ህብረተሰብን በመፍጠር በኩል ያመጣልንን ለውጥ ፈጽሞ ልንዘነጋው አይገባም። ይህም በመሆኑ ነው ዛሬ ያለን ትውልድ ድህነትን ወይም አንዳች የመብት ረገጣን አሊያም ኢፍትሃዊነትን አሜን ብሎ ለመቀበል ወይም ለመሸከም ትከሻ የሌለው። ከኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ከዶክተር መረራ ጉዲና ጋር ያደረግኩትን ቃለ ምልልስ ቀሪ ክፍል በነገው ዕለት እመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ